አብዛኞቹ የሶሪያ፣ የኢራቅ የአፍጋኒስታን ዜጎች ናቸው። ግሪክ እስኪደርሱ የደረሰባቸው ስቃይ፣ መከራ ፈተና በእርግጥ ከባድ ነው። እነሱ ግን ረስተውታል፣ ወይም ሌላ ጉዞ ስለሚያሰላስሉ ባለፈው ለመቆዘም ጊዜ የላቸውም። ስደት፣ ጉዞ ስደት፣ ጉዞ ስደት ሆኗልናጣቸው የስደት ሰንሰለት ከሰሜናዊ ግሪኳ የጠረፍ ትንሽ ከተማ ኢዶሜኒ አጠገብ የሚኖሩት ገበሬ ላዛሮስ ኦሊስ የስደተኞቹን ጉዞም እንደ ጥሩ ትርዒት በየዕለቱ ያውታል በዚህ በኩል ብዙ ያልፋሉ በየቀኑ አንድ መቶ ሁለት መቶ ይሆናሉ መጀመሪያ ሜቄዶንያ ከዚያ ጀርመን የምንሄደው ነው የሚሉት እዚህ እኛ መንደር ልንረዳቸው ልንቆጣጠራቸውም አንችልም በጣም ብዙ ናቸው ከቤት በወጣሁ ቁጥር እርዱን ይሉኛል ርቦናል አንድ ሁለት ዩሮ ጣሉብን፣ ዳቦ ወይም አይብም ቢሆን ስጡን ይላል። ከትንሽቱ ከተማ ጀርባ የሚጀምረው ጫካ እስከ መቄዶኒያ ድንበር ይዘልቃል። ስደተኞቹ ቀኑን ጫካው ውስጥ አድፍጠው ይውሉና ጨለምለም ሲል ወደ ድንበሩ ይጠጋሉ። ምሽቱም የጠረፍ ጠባቂዎቹን ዓይን ለመያዝ የመጥቀሙን ያክል አፍጋኒስታዊው ስደተኛ ሞኤስ እንደሚለው ጉዳትም አለው። ሌሊት በጣም ይበርደናል። ብርድ ልብስ የለንም። ችግራችን ብዙ ነው። ከብዙ ችግር ጥቂቱን ይዘረዝራል ስደተኛው እንዲህ እያለ የምንበላው ምንም የለንም ውሃ የለንም እዚህ እኛን የሚረዳን ማንም የለም ሌላ ሀገር መሄድ እንፈልጋለን የመቄዶንያ ፖሊስ ግን አያሳልፈንም የመቄዶንያ ጠረፍ ጠባቂዎች ቁጥጥር በእርግጥ ከባድ ነው በርከት ያለ ስደተኛ ወደ መቆጣጠሪያው ኬላ ከተቃረበ ደግሞ ስደተኛው ሀገሩ ትቶት የመጣውን አስደንጋጭ ድምፅ ዳግም ይሰማል ጥይት ስደተኞቹ ከሜቄዶንያ ጠረፍ ጠባቂ ፖሊስ ጋር ድብብቆሽ ብጤ በሚጨዋወቱበት መሃል ይታመማሉ። ከግሪኳ የጠረፍ ከተማ ኢንዶሜኒ ውስጥ ሕክምና የሚሰጣቸው ዓለም አቀፉ ግብረሰናይ ድርጅት ድንበር የለሽ ሐኪሞች ያቋቋማት አነስተኛ ክሊኒክ ብቻ ናት። አውስትሬሊያዊቷ ነርስ ዳንኤላ ባላንታይን እንደሚሉት አሰልቺው ጉዞና እንግልቱ ብዙዎችን እያሳመማቸው ነው። ብዙዎቹ ትናንሽ ጉዳት ነው ያለባቸው፣ ቁስል፤ የተቀሩት ፈሳሽ ማጣትና ድርቀት አለባቸው። በቅጥሩ ሳይመገቡና ሳይጠጡ ረጅም ርቀት ስለሚጓዙ እንዲህ አይነት የጤና ቀውስ ያጋጥማቸዋል። እዚህ አየሩም ቀዝቀዝ ያለ ነው። በዚያ ላይ ያለመጠለያ ብዙ ጊዜ ስለሚያሳልፉ ጉንፋን ይዛቸዋል። እስከ ቅርብ ጊዜ ድረስ ወደዚህ የሚመጡት ወጣት ወንዶች ነበሩ። አሁን ግን ቤተሰቦችም እየመጡ ነው። እንግዲህ መንገዱን የማይችሉ ዕድሜያቸው የጠና ሰዎችን ማየታችን አይቀርም። ግሪክ ለመግባት አፍጋኒስታን፣ ኢራን፣ ኢራቅ፣ ሶሪያን ቱርክን እያሉ ለተከታታይ ሳምንታት ወይም ወራት ተጉዘዋል። ለአሸጋጋሪዎች ወይም ለደላሎች ብዙ ገንዘብ ከፍለዋልም። ከእንግዲህም ከተሳካላቸው ሽቅብ ወደ ሰሜን ሜቄዶንያ፣ ሰርቢያ ሃንጋሪ፣ እያሉ ምናልባት ጀርመን፣ ኖርዌ፣ ስዊድን አሊያም ሌላ ስፍራ እስኪደርሱም ይጓዛሉ። አስቸጋሪውን ጉዞ ለማሳጠር የፖሊስን ቁጥጥር ለማለፍም ቀላሉ ዘዴ አንድ ነው ይላል ስደተኛ ኢማል። ለስደተኛ አሸጋጋሪዎች ገንዘብ መክፈል። ገንዘቡ ግን አልቋል፣ ይህ ነው ክፋቱ።